United SU President Barack Obama, with land knowledge, ኦርላንዶ ፍሎሪዳን ጎብኝተው ባለፈው እሁድ በአንድ ተመሳሳይ ጾታ ባላቸው ሰዎች የሚያዘወትሩት የምሽት ክበብ ውስጥ የጅምላ ግድያ ሰለባ የሆኑትን ቤተሰቦች በግል አነጋግረዋል። በዚያ ጥቃት አርባ ዘጠኝ ሰዎች ሲገደሉ ሌሎች ሀምሳ ሶስት መቁሰላቸውም ይታወቃል። ፕሬዚዳንት ኦባማ በዚህ ጉብኝታቸው ወቅት የሰለባዎቹን ቤተሰቦችና በሕይወት የተረፉትን ያጽናኑ ሲሆን የጦር መሳሪያ በወንጀለኞች እጅ እንዳይገባ መከላከል የሚያስችል እርምጃ እንዲወሰድ ከዚህ ቀደም ያቀረቡትን ተማጽኖም በድጋሚ ጋብተዋል። ባልደረባችን ሬመን ቴይለር ከስፍራ ያደረሰንን ዘገባ ዝርዝር ሰለሞን ክፍሌ ይዞ ቀርበዋል። የፕሬዚደንቱ ኤር ፎርስ ዋን አውሮፕላን ኦርላንዶ ዓለም አቀፍ አውሮፕላን ጣቢያ እንዳረፈ በሚስተር ኦባማ ገጽታ ላይ ይነበብ የነበረው ሐዘን በሁለቱ የሥራ ዘመናቸው ወቅት በደረሱ የጥቃት አደጋዎች ጊዜ ሁሉ ከታዩት ጋር ተመሳሳይ ናቸው። ማለትም የአጽናኝና ተከባካቢ ስሜት ይነበብባቸው ነበር። ፕሬዝደንት ባራክ ኦባማ ከዚህ ቀደምም በሳንዲ ሁክ፣ በቨርጂኒያ ቴክ፣ በቻርልስቶን፣ በሳን ቤርናርዲኖ እና አሁን በመጨረሻ ደግሞ በዩናይትድ ስቴትስ ታሪክ የከፋው ነው በተባለው በኦርላንዶ የጅምላ ፍጅት ወቅት በየስፍራው እየተገኙ የሰለባዎችን ቤተሰቦች ሲያጽናኑ ተመሳሳይ የሐዘንና የማጽናናት ስሜት ነበር በገጽታቸው ላይ የተነበበው። ሚስተር ኦባማ በግል ከሰለባዎቹ ቤተሰቦች ጋር ከተገናኙ በኋላ አጋጣሚውን በፐልስ የምሽት ክበብ የደረሰው ጥቃት የሽብር ብቻ ሳይሆን ተመሳሳይ ጾታ ባላቸው ፍቅረኞች ላይ ያለ የጥላቻ እርምጃም ጭምር መሆኑን ለማስረዳት ተጠቅመውበታል። ዛሬ ዓለምን በእኛና በእነርሱ ብለህ መከፋፈል አትችልም። ወይም ደግሞ ሰዎችን በቆዳቸው ቀለም፣ በሚከተሉት ሃይማኖት ወይም በጾታ ምርጫቸው ምክንያት ልታሳንሳቸውና በጥላቻ አይን ልትመለከታቸው አትችልም። በአጠቃላይ ይህን አይነቱን አደገኛ መርዝ ዓለም ላይ መርጨት አትችልም። ስለዚህ ሁላችንም ሰዎች ሁሉ እኩል መከበር እንዳለባቸው መሰረታዊ እምነታችን መሆኑን ማረጋገጥ ካለብን ጊዜው አሁን ነው። የዩናይትድ ስቴትስ ኮንግረስ በሀገሪቱ ጥብቅ የጦር መሳሪያ ሽያጭ ቁጥጥር ሕግ እንዲያጸድቅ በተደጋጋሚ ጥሪ ሲያቀርቡ የቆዩት ፕሬዚደንት ኦባማ ትላንት በኦርላንዶ ጉብኝታቸው ወቅትም ከፖሊሲ እምነታቸው ፈቀቅ አላሉ። በዚህ ዕለት ለአጽናኗቸው ቤተሰቦች የተናገሩትም ወደፊት ከዚህ የከፋ አደጋን ለመከላከል ይበልጥ እርምጃ እንዲወሰድ መማጸናቸውን እንደሚቀጥሉ ነው። በዚህ ዓለም ጥላቻና ሰይጣናዊ አመለካከትን ከእያንዳንዱ ሰው ልብ ውስጥ መፋቅ አንችልም። አንዳንዶቹን አሳዛኝ ድርጊቶች ግን ማስቆም እንችላለን። የተወሰነ ህይወት ማትረፍም እንችላለን። ብልሆች ከሆንን የአሸባሪዎች ጥቃት ሊያደርስ የሚችለውን ተጽዕኖ መቀነስ ይቻለናል። ሚስተር ኦባማ ትናንት ከምክትል ፕሬዝደንት ጆ ባይደን ጋር ሆነው መሃል ኦርላንዶ ከተማ በሚገኝ ለሰለባዎቹ መታሰቢያ በተዘጋጀ ስፍራ የነጭ ሮዝ አበባ አኑረዋል። በዚህ ስፍራ ሌሎች በመቶች የሚቆጠሩ ሰዎችም ቀደም ሲል አበባ አስቀምጠዋል። ፕሬዝደንት ኦባማ ከተማዋ በምትፈልጋቸው በዚህ ከባድ ችግር ወቅት በመገኘታቸው ከነዋሪዎች ምስጋና ቀርቦላቸዋል። ከእርሳቸው ፖለቲካ ጋር ላልስማማ እችላለሁ። እንደ ሰብአዊ ፍጡር ግን ለእርሳቸው ትልቅ ከበሬታ ነው ያለኝ። በመገናኛ ብዙኃን ሲናገሩ እንዳየሁት ደግሞ የሚሉት ከልባቸው ነው። በጥልቅ ያዘኑ በመሆናቸው አመሰግናቸዋለሁ። ሌላዋ የከተማዋ ነዋሪ ኬትሊን ብራድሊ በበኩላቸው ሲናገሩ ደግሞ በእውነቱ የእርሳቸው በዚህ ወቅት እዚህ መገኘት አስደሳች ነው። በየትኛውም መንገድ ይሁን ፕሬዝደንታችን እርምጃ ሲወስዱ ማየት የምንፈልግ ይመስለኛል። የመጡትም ይህንኑ ሊያሳዩን ይመስለኛል። የእናንተ ድጋፍ ስላለኝ በማንኛውም መንገድ እደግፋችኋለሁ የሚለው የፕሬዝደንቱ ስሜት በርግጥም አጽናኝ ነው። ትናንት ኦርላንዶ ሙሉውን ቀን ከመላ ዩናይትድ ስቴትስ ልዩ ልዩ ክፍለ ግዛቶች በሄዱ በሺዎች በተቆጠሩ ሀዘንተኞች ተጨናንቃ ታይታለች።